የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ማለት እንዳለችው አንድ ነገር ካለች ላይ በሜዲካል ሚሽን ኢትዮጵያ ህ በምንሄድበት ጊዜ ለሁለት ሳምንት ነው የምንሄደው። የመጀመሪያ ሳምንት ንጀሪ እናደርጋለን፣ እሷም ትከታተላለች። ብዙ ጊዜ ጠዋት ተነስተን ሁለት ሰዓት የምንሰራበት ጊዜ አለ፣ ድካም አለ፣ ብዙ ጊዜ ረሃብ አለ። እሱ ሁሉ ተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደግን የሚገርመኝ እኛ ተመልሰን ሆቴል መተን ራታችንን በልተን ትንሽ ለመዝናናት ስንሞክር። እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታድራለች። ይሄ ሁልጊዜ ምን አምረ ውስጣለሁ የእድሜ ዘመን ጉዞ ነው። የሙያውም የማህበራዊውም ህይወቷ በተመሳሳይ ያሳዩት አለፏን ተከትሎ ከሙያ አጋሮቿና ከቅርብ የሚያውቋት ወዳጆቿ ተደጋግመው ከተነገሩና ጎንተውም ከተሰሙ ስለ ምስክርነትም ከተሰጡ በርካታ አስተያየቶች ህይወትና ስራዋን ለመዘከር በተሰናዳ ቅንብር መልሰን መላልሰን ከሰማናቸው ውስጥ ናቸው። በቅርቡ ከዚህ ዓለም በሞት የተለየችው ዶክተር አደይ ጸጋይ ገብረ ምድናት ባለታሪኳ ከሱ እንግዶቻችን ጋር የነበረን ቆይታ ሙሉ ወጋችን የዓለም ዜናውን ተከትሎ ይቀርባል። ይገባደድ የቀናት ዕድሜ የቀሩትን 2015ን መለስ ብሎ በሚፈትሽ ቅንብሩ ንጉሴ ዘንድሮ ዘንድሮ በሚል ያሰናዳውን በአዲስ አበባ መስኮቱ ይዞ ብቅ ይላል። የሀምሳ ዓመት ዕድሜ ባስቆጠረና የዘመን ማስታወሻው በመከበር ላይ በሚገኝ አንድ ተወዳጅ አሜሪካዊ የሙዚቃ ስልት ታሪክና ባህል ዙሪያ የተዘጋጀ ቅንብር ሌላው የምሽቱ መሰናዶ ነው። የራዲዮ መጽሔት ቅምሻና ሌሎች ቅንብሮችም አሉ። ሰዓታችን እንደፈቀደ እናሰማችኋለን። እሁድ ነሐሴ 28 2015 ዓ ም ጤና ይስጥልን እንደምንሰነበታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ እንዳትሄዱ። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የኤርትራውያን ስደተኞች ግጭትን ተከትሎ ኔታንያሁ አፍሪካውያን ስደተኞችን ከእስራኤል ለማስወጣት አዘዙ። በትላንትናው ዕለት በቴላቪቭ ጎዳናዎች ላይ በኤርትራ ስደተኞች መካከል የተፈጠረውን አስከፊ ግጭት ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደም በተቃባው ግጭት ላይ የተሳተፉት ስደተኞች በሙሉ ሀገራቸውን ለቀው እንዲወጡ እንደሚሹ አስታወቁ። ጠቅላይ ሚኒስትሩ አክለውም ሁሉም አፍሪካውያን ስደተኞች ከእስራኤል እንዲወጡ ለሚያዘቅድ ፍቃድ መስጠታቸውንም ገልጸዋል። ትላንት ቅዳሜ የፕሬዝዳንት ኢሳያስ አፈወርቂ አስተዳደርን በሚቃወምና አስተዳደሩን በሚደግፉ ኤርትራውያን መካከል ግጭቱ ተነስቷል። ተቃውሞና ግጭቱ በእስራኤል ኤርትራ ኤምበሲ ፊት ለፊት ነው የተካሄደው። የእስራኤል የአደጋ አገልግሎት ተቋም 114 ሰዎች በግጭቱ ጉዳት እንደደረሰባቸው አስታውቋል። የእስራኤል ፖሊሶች የግጭቱን ተሳታፊዎች ለመበተን የፕላስቲክ ቦምቦችን የተጠቀሙ ሲሆን፣ ተቃዋሚዎቹ በፖሊሶቹ ላይ ድንጋይ ወርውረዋል። አጃንስ ፍራንስ ፕሬስ ፖሊስ ተቃዋሚዎቹ ላይ እሳት መርጨቱን የዘገበ ሲሆን በአጸፋው 27 ፖሊሶች ጉዳት ደርሶባቸዋል ሲል አስታውቋል። በተመሳሳይ ሮይተርስ እጃቸውና ጭንቅላታቸው ላይ ጉዳት የደረሰባቸው ግለሰቦች በሕጻናት መጫወቻ ሜዳዎች ሲደበቁ መመልከቱን ዘግቧል። በእስራኤል 20 ሺህ ኤርትራውያን ጥገኝነት ጠያቂዎች የሚገኙ ሲሆን አብዛኞቹም በህገ ወጥ መንገድ በግብፅ አድርገው ወደ ሀገር የገቡ ናቸው። ይሁን እንጂ ኤርትራውያኑ ወደ ሀገራቸው ከተመለሱ ቅጣት እንደሚጠበቃቸው በመናገር ላይ ይገኛሉ። አፍሪካ የመጀመሪያውን የአየር ንብረት የመሪዎች ስብሰባ ልታደርግ ነው። የመጀመሪያው የአፍሪካ የአየር ንብረት የመሪዎች ስብሰባ ነገ ሰኞ በኬንያ የሚጀምር ሲሆን አህጉሪቱ ለአየር ንብረት ለውጥ ዝቅተኛ ሚና እየተጫወተች ነገር ግን ጉዳቱ ያየለባት መሆኗ ቁልፍ ርዕሰ ጉዳይ እንደሚሆን ይጠበቃል። አፍሪካ የአየር ንብረት ለውጥን እንድትቋቋም የተሻለ የአየር ንብረት ትንበያ እንዲኖራት ማድረግም አፋጣኝ ግብ እንድታደርግ አጀንዳ እንደሚደረግ ተገልጿል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የህንድ ጠቅላይ ሚኒስትር የተባበሩት መንግስታት ድርጅት በ21ኛው ክፍለ ዘመን ቅድሚያ የሚሰጣቸውን ነገሮች እንዲያሻሽል ጥሪ ያደረጉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ እሁድ ህትመት ላይ በዋለ ቃለ መጠይቃቸው የተባበሩት መንግስታት ድርጅት ውክልና የሚገባቸው ድምጾች ላይ ትኩረቱን እንዲያደርግ ጥሪ አድርገዋል። የቡድን ሀያ ባለጸጋ ሀገራትን በቀጣዩ ሳምንት የሚቀበሉት ጠቅላይ ሚኒስትር ሞዲ የ20ኛው መቶ ክፍለ ዘመን አካሄድ ለ21ኛው መቶ ክፍለ ዘመን አያገለግልም ሲሉ በዚሁ ቃለ መጠይቅ ተናግረዋል። እጅግ ከፍተኛ የህዝብ ቁጥር ያላትን ሀገር እየመሩ የሚገኙት ጠቅላይ ሚኒስትር ሞዲ ሀገራቸው ህንድ የመንግስታቱ ድርጅት የጸጥታ ምክር ቤት አባል እንድትሆን ሀሳብ አላቸው ጠቅላይ ሚኒስትሩ በቀጣይ ሳምንት በሚካሄደው የቡድን ሀያ ሀገራት የመሪዎች ስብሰባ ላይ ይህንን ሀሳባቸውን እንደሚገፉበት ይጠበቃል። ሞዲ የአፍሪካ ህብረት በተባበሩት መንግስታት ድርጅት የጸጥታውን ምክር ቤት የሙሉ ጊዜ አባል እንዲሆን መጠየቃቸውን እንደሚገፉበትም ይጠበቃል። ዓለም አቀፍ ተቋማት ተለዋዋጭ እውነታዎችን መገንዘብ አለባቸው፣ ቅድሚያ የሚሰጧቸውን ነገሮች እንደገና ማጤን አለባቸው ያሉ ሲሆን ህንድ የቡድን ሀያ ሀገራት ፕሬዚዳንት መሆኗ ሶስተኛው ዓለም እየተባለ በሚጠሩ ሀገራት ዘንድ የመተማመን ዘር ዘርቷል ሲሉ ውክልና መኖሩ ያለውን ጠቀሜታም አስረድተዋል። በተጨማሪ ሞዲ የሳይበር ደህንነት ወንጀልን ለመከላከል ዓለም አቀፍ ጥረት እንዲደረግም ጠይቀዋል። በመጨረሻም ሀገራችሁ ትደግፋችኋለች ሲሉ ባይደን በማዕበል ለተጎዱት የፍሎሪዳ ነዋሪዎች ቃል ገቡ። ትላንት ቅዳሜ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በአውሎ ነፋስ ኢዳሊያ ጉዳት የደረሰባቸውን የፍሎሪዳ ከተሞች ጎብኝተዋል። ፕሬዝዳንቱ ከአውሮፕላናቸው ሳይወርዱ ጉዳት የደረሰባቸውን ስፍራዎች እንዲቃኙ የተደረገ ሲሆን በኋላም ወርደው ጎብኝተዋል። ይሁን እንጂ የፍሎሪዳ አገረገዥ የሆኑት ሪፐብሊካኑ ደሳንትስ በአካባቢው የፕሪር ዴሞክራቶች መገኘት የአደጋ ጊዜ ምላሽ ላይ ችግር ይጋርጣል በማለት በስፍራው ሳይገኙ ቀርተዋል። ባይደን የተቀናቃኛቸውን ምላሽ በተመለከተ ለቀረበላቸው ጥያቄ በሁኔታው እንዳልተበሳጩ ገልጸው በግዛቱ ከሚገኙ ከሁለቱ የሪፐብሊካን ሴኔተሮች አንዱ በሆኑት ሪክ ስካት የተደረገላቸው አቀባበል ቤተኝነት እንዲሰማቸው እንዳደረጋቸው ገልጸዋል። ፕሬዚዳንቱ አያይዘውም ፌዴራል መንግስት ሙሉ ለሙሉ ለፍሎሪዳ ነዋሪዎች ድጋፍ እንደሚያደርግም ቃል ገብተዋል። አድማጮች ለምሽቱ የያዝንላችሁ ዜናዎች እኚ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ቀዳሚ ጤና አስጥልን፣ እንደምን አመሻችሁ? ክብራትና ክብራን አድማጮቻችን እሁድ ነሐሴ 28 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ይታይና አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሠረት ሳምንቷን ምርጥ ግጥርም እናስቀድም። በቃኝ በቃኝ የኑሮ አጉራ ጠናኝ እፎይ የእድሜያዚሜ ጠራኝ አስለመለመ መብራቱ በሕይወት የመዋተቱ ከነግ ነግ መንከራተቱ መንከላወሱ ልፋቱ መከሬ ሻማዋ ጠፋ መሸቀኔ ላንቀላፋ የእድሜ ጀምበሬ ጠለቀች ቅድመ ፍጥረት ያሸለመች በደቴ ተረመረመች ተጭለመለመች በበርኖስ እንደ ጭጋግ ዶፍ ትቀርሻ ተዳፍኖ የእድሜ ይፋኖስ ጠራኝ የእድሜ ያዚሜ ጠራኝ እኔም በቃየኝ፣ እፎይ በቃኝ። መሸች ጠለቀች ፀሐይ፣ የሕይወት ክረምቴ ወጣች፣ ጉም ተላበሰች፣ ጥላዬ እረፍቷን ተከናነበች፣ ተስለመለመች ጣዬ። በቃኝ፣ ትግሌን ተገላገልኩ፣ ውጣ ውረዴን አከተምኩ። እፎይ ደከምኩ፣ አስለመለም ተሸነፍኩ፣ አው ተሸነፍኩ። የከበደኝ ጣር ቀለለኝ፣ የታከተኝ ያደከመኝ ያሰለቸኝ ዕድሜ ተወኝ። እፎይ ቀለለኝ፣ ቀለለኝ። ባለወር ተራ ተተካ ተቀበለኝ፣ ትግሌን እንካ። ማን ነህ አንተ ባለ ሳምንት? ያስጠምድህ በአስራ ስድስት በእድሜህ ያስጠምድህ፣ ወይኔ በልደቱ ያስፈርድህ፣ መጥኔ ለኔስ ምሽቶልኛል ቀኔ። በቃኝ የኑሮ አጉራህ ጠናኝ። እፎይ የእድሜ አዚሜ ጠራኝ። በቃኝ በሚል ርዕስ አንጋፋው ባለቅኔ ጸጋዬ ገብረመድኅን እሳት ወይ አበባ መጽሐፉ ባገኘናትና የሳምንቱ ምርጥ ባደረግናት ግጥም ፕሮግራማችንን ጀምረናል። አሁን በዚሁ በቀጥታ ወደ ቀዳሚው ቅንብርና መልካምነትና ርኅራሄ የታከለበት ሕክምና ረጅምና ጤናማ ሕይወት ለታማሚው ሰው ማስገኘት ብቻ ሳይሆን ለጤና አጠባበቅ ባለሙያውም ለራሱም ጭምር ሁነኛ ጥቅም ይቸራል ይላል አንድ በቅርቡ ለንባብ የበቃ መጽሐፍ ኮምፓሽኖሚክስ በሚል ርዕስ የህክምናና የምርምር ባለሙያዎቹ ስቲፈን ትሪሲያክ እና አንቶኒ ማሰሬሊ የደረሱት ህሙማንን መንከባከብ የሚያስገኘውን ተጨባጭ ፋይዳ የሚያመላክቱ ሳይንሳዊ ማስረጃዎች ይፈትሻል። አንድ ሐኪም ለሌሎች ያለውን ርኅራሄ በሚያሳይበት ጊዜ ለታካሚዎቹ በሚሰጠው የሕክምና አገልግሎት ላይ ርኅራሄ በመታከሉ ብቻ ህሙማኑ በተሻለ ፈጥነው እንዲድኑ የሚያደርግ አንዳች ለየት ያለ ነገር ይከሰታል። መጽሐፉ እንደሚያስረዳውም ሐኪሙ ራሱም በአንጻሩ ይበልጥ ደስተኛና በስራ ብዛት ወይም የብዙዎችን ስቃይ በማየት ራሱ ለህመም የመዳረግ እድሉ ይቀንሳል ወይም ይጠፋል ይላል። ይህንን የሙያ ዘይቤና አይነተኛ ማንነት የቀረበ ህይወት መርጣ የኖረች የኖረችና ያለፈች ናት። ዛሬ ህይወትና ስራዋን የምንዘከራት ባለ ታሪክ በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለየችው ዶክተር አደይ ጸጋይ ገብረ መድህን፣ አራት እንግዶች በስልኩ መስመር ይዣለው። መሐሌት ጸጋይ ገብረ መድህን፣ አቶ የማነ ድምሴ፣ ዶክተር ሄራን ሰረቀ ብርሃን፣ ዶክተር አዳም ዋቅሶር እንግዶች የሁላችሁንም በቅድሚያ ለጊዜያቸው አመሰግናለሁ። በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለየችውን የዶክተር አደይ ጸጋይ ገብረ መድህንን ሕይወትና ሥራ ለመዘከር ለተሰናዳ ምልልስ ነው የጋበዝኳችሁ። ለመሆኑ ዶክተር አደይ ማን ነበረች? ከቤተሰብ እስከ ቅርብ ጓደኞች እና የሙያ አጋር ድረስ ነው በዚህ ውይይት ላይ የተገኛችሁት። መንደርደሪያውን ላስቀድም። አደይ በተለያዩ ደረጃዎች በሚለኩ ከሌሎች ጋር በነበሯት ግንኙነቶች አሳቢ የሌሎች ህመም ችግር ግድ የሚላት የበዛ ቤተሰባዊና ማህበረሰባዊ ኃላፊነትም መቀበል የቻለች የምታደርገው ሳይሰማና እርሷም ሳይሰማት ብዙ የማድረግ ብዙዎችን የመርዳት እድል የገጠማት ትመስላለች በሽኝቷ ሥነ ሥርዓት ተደጋግሞ እንደተገለጸው። ለመሆኑ አደይ እንዴት ኖር አለፈች? ምን አይነት ትርጉም ያለው ለውጥ በሌሎች ህይወት ላይ ማሳደረስ ችላ ነበር? የየግል ትውስታዎቻችሁን ጨምራችሁ አካፍሉን። እስኪ ከቤተሰብ ልጀምር። ማህሌት እህትሽ ብቻ ሳትሆን ጓደኛሽም ጭምር ትመስላለች አዳይ። ሁልጊዜም አብራችሁ ነው የምትታዩት። በተለይ የአባታችሁ የሎሬ ጸጋዬ ገብረመድህን ስራዎች በሚቀርቡባቸው በርካታ መድረኮች ለአመታት ሳትነጣጠሉ ነው የምትገኙት። አደይ ለመሆኑ ለአንቺ ማን ነበረች አደይ? እንግዲህ የቤተሰቡ ትንሽ ልጅ ናት። የሁሉ ታናሽ ናት። በስምንት አመት ያህል ነው ከእኔ የምታንሰው። እና አዴ ጓደኛ ናት፣ ወዳጄ ናት፣ እህቴ ናት፣ የትንሽ ትልቅ ናት። ከልጅነቷም ጀምሮ ጸጥ ያለ የምትፈልገውን ነገር ብዙ ሰው ሳታስቸግር የምታደረግ በልጅነት ስትጫወት እንኳን እድሜ ጋር ስለነበር አብራ ትጫወት ብቻዋን ጊዜዋን አሳልፋ ራሷን አስደስታ መኖር የምትችል አሚን እህቴ ስለሆነች ብቻ ሳይሆን ትልቅ ሰውናት ትልቅ ሰውናት በጣም ሁላችንን በፀበያችን ይዛ እሷ አትናገር ብዙ አትናገር ስትናገር ግን ጠባይልም መሬት ላይ እሷ የምትናገረውና አንድ ትውስታዬ ከአባታችን ጋር ስንሆን እሷ ከተናገረችው ልጌ፣ ተቆጥታለች ከሌሎቻችን የበለጠ የእሷ ቃል ክብደት ነበረው። እና ለምን እንደሆነ የጸባይዋ ጉዳይ ይመስለኛል። ቁም ነገረኛ ናት። በጣም ሪላያብል ናት። አረጋለ የምትለውን ነገር ታደርጋለች። ከልጅነቷ ጀምሮ ሐኪም መሆን እንደምትፈልግ ትናገር ነበረ። አንድም ጊዜ ማንም ያ ጉዳይ ጥያቄ ውስጥ ገብቶ አያውቅም ነበር። እና እህቴ ንታ ሳይሆን የእውነት ጓደኛ ሚያጣ ሌላ ስላዲ መናገር የምፈልገው ነገር አጠገቧ እንደዚህ ቀርቢያ አንድ ግልጅን ውስጥ ነው። አክቹዋሊ አሁን መጨረሻ ላይ የምንኖር የነበረው በየቀኑ ሁለት ሦስቴ እናወራለን ግን ስለ እሷ ገድር ከጓደኞቿ አሁን ባለፈው ሁለት ሳምንት የሰማነው ነገር ሁለኛ ራሱ አዲስ ሆኖብናል። ለምን አደይ ብዙ ነገር ታደርጋለች። በብዙ ቦታ ብዙ ሰው ያከብራታል፣ ግን ስለ ራሷ እንደዚህ አደረኩ እንደዚያ አደረኩ ብላ የምታወራ አይነት ሰው እና፣ ለእኛ ራሱ እናቴ ደጋግማ ደጋግማ ልጅን አላቃትም ነበር ልጅን አላቃትም ነበር ነው ያለችው። ትንሽ እዚህ ላይ መልካም መሀሌት፣ በእርግጥም እንደ እህትም እንደ ጓደኛም ነው አዳይን የምታስታውሽበትን እያካፈልሽ ነው ያለሽው እዚህ መሀል ሁለት የቅርብ ጓደኞቿ የማነና ዶክተር ሄራን እንዲሁም ጓደኛም የሙያ ሀጋሯም ጭምር የሆኑት ዶክተር አዳም ዋቅሶር አላችሁ። የማነ ወዳንተ ልምጣና ከአዴ ጋር የነበራችሁት ትውውቅ ረዘም ያለ ዓመታት የዘለቀ ይመስለኛል። ለመሆኑ አዴ ላንተስ ምን አይነት ጓደኛ ወዳጅ ነበረች? ከሌሎች ጋር በነበራ ግንኙነት እስከምታውቀው ድረስ ምን አይነት ሰው ነበረች? አዴ ስለ ህይወቷ፣ ስለ ስራዋ ስታወራ ስታካፍል፣ ስትገልጽ የሚያስደስቱ ታሪኮች፣ የሚያስቁ ታሪኮች ወይ ደግሞ መብትህን ለማስከበር በምታደርግበት ጥረት ጋ የተያያዙ ታሪኮች ያካፍላለች እንጂ ይሄ ሰው አበሳጨኝ፣ እቺ ሴትዮ አናደደችኝ፣ እንደዚህ በድካም ቤት መጣው ብላ ስትናገር ሰምቻት አላውቅም። እንደውም እንደዚህ ስል እሷን እንደተለየ ፍጡር ለማቅረብ ሳይሆን ፍጥረቷ ችግርን፣ ድካምን፣ ብስጭትን ትከሻዋ ላይ ተሸክማ የምትሄድ ሰው ነች። እኔ እንጃ እንግዲህ ከሌሎች ጓደኞቿ ጋር ትናገር አትናገር እንደሆን አላውቅም። ግን እንዲህም ሆኖ ስለ ስራዋ ስታወራ፣ እራት ላይ ቁጭ ብለን ስንጫወት ብዙውን ጊዜ የሚያስቁ ታሪኮች ናቸው የምታካፍለን። የሚያስቁት ደግሞ ታሪኮች ሰዎቹ ላይ ለማፌዝ፣ ሰዎቹ ላይ ለመቀለድ፣ ሰዎቹን ለማዋረድ ሳይሆን አንዳንድ በባህል ምክንያት፣ በእድሜ ምክንያት ባለመስማማት በባለመግባባት ምክንያት የሚከሰቱ ሁኔታዎች የሚፈጥሯቸው ቀልዶችን ነው የምታመጣው እና በዚህ ምክንያት የአደይን ታሪክ ሁልጊዜ በራስ ዙሪያ ቁጭ ስንል የአደይን ታሪኮች ለማዳመጥ በጉጉት ነበር የምንጠብቀው። መልካም። አንዳንድ የጊዜና ቦታ ተለይቶ የሚነገሩት ውስታዎቻችሁን እያሰባችሁ ቆዩ፣ እንዲሁ ታጋሩናላችሁ። ዶክተር ሄራን ወደ አንቺ ልምጣ። ከልጅነት ከጨቅላነት እድሜዋ ጀምሮ ታውቂያታለሽ አደይን። በጓደኝነታችሁም ብዙ አመት የዘለቀ እንደሆነ እረዳለሁ። አንቺስ እንዴት ነው የምታስታውሻ ታዲያ ነው? አመሰግናለሁ አሉላ። የእሷ ያለመኖር የሚፈጥረው ባዶነት መቼስ ለሁላችንም ሰፊ ባዶነት ነው። ትኩስም ነገር ነው። ምናልባት ለረጅም ጊዜ ድንጋጤው ላይለቀን ይችላል። ግን የተባለው ነገር ሁሉ ስለ አዲዬ የእውነት ነው። እኔ ምናልባት እህቶች ተርታ ብሰለፍ ከመሀሉና ከአዲዬ መሀል ይሆናል ያለሁት። የሄድንበት ትምህርት ቤት አንድ አይነት ትምህርት ቤት ስለነበር ስናድግ፣ ለብዙ አመት አንድ ላይ ኖረናል። ሁላችንም አዲዬ በጣም እንደ ስራዋ እንደምትሰራው ነገር ክብደት፣ ነፍሷ ደግሞ ቀላል ሰው የሳቅ ጨዋታ የማን እንዳለው የነገሮች ክብደት እሷ ላይ አይታዩም። ያንን ክብደት ይዛት ዞርም ወደ ሰዎች አታመጣም። ሳቅ፣ ቀልድ ኢኖሰንስ የተሞላው ደግሞ ያም ሆኖ ነበር ሁልጊዜ አብሯት ያለው። ስለዚህ ስለ ሕይወት ያላትን ሴንሲቢሊቲ ወይ የማጣጣም የግንዛቤም እውቀት ወይ ጥልቀት የሚታየው በዛ ነው። እኔ በአጠቃላይ ስለ ሰው ሳስብ ከባድን ነገር ቀላል የሚያስመስል ሰው ብዙ ብልሃትና ዊዝደም ያለው ሰው ይመስለኛል። እና ድየግ ከባባድ ነገር የውን ሰማን፣ ሁላችንም እኩል ነው የሰማነው። ኮቪድን የሚያህል ነገር አሳልፋለች፣ ደግሞ ለምስኪኑ ለተረሱት ሰዎች እየታገለች በዛም ውስጥ እና እንደሱ እንደሱ አይነት ከባባድ ነገር አይቶ እንደገና ደግሞ መቀለድ ነፍስን መስጠት አንድ ነገር ውስጥ ሆና እዛ ነገር ውስጥ ናት፣ ሌላ ቦታ አይደለችም። ወይ ስለ ስራ መጎተት እዚህ እዛ የለም። ያንን አይነት ፕሬዘንስ ደግሞ የመንፈስ ባለንስ ይጠይቃል እና እሱ ባለንስ አለ እሷ ጋር። እጆቿን አስታውሳለሁ። በጣም የገርስ ጸጋ እጆች ናቸው። እጆቿን ስማት ነበረ። ብዙ ነገር የምታያይዝልን ሰው ነበረች እንደ ሰው እንግዲህ፣ ያንን አስታውሳለሁ። ብዙ ነገር የምታያይዝልን ነበረች፣ ብላለች ዶክተር ሄራን በዚሁ ጀምር ተደርጓል። ዶክተር አደም ይበልጡን ሙያዊ ህይወቷን የሚመለከተው በሙያ የውስጥ ደዌ የጽኑ ህሙማን ሐኪም የሳንባና የእንቅልፍ ሐኪም ሆና ከመስራቷ ባሻገር የበጎ ፈቃድ አገልግሎቷም የበዛ እንደሆነ ከእርሶ ጋም አብራችሁ ይህ መስራት ሌላ ቀርቶ ወደ ኢትዮጵያ ተመላልሶ ሌሎችን የመርዳት ስራ ላይ በስፋት እንደተሳተፋችሁ ተረድቻለሁኝ። እስኪ ንገሩን። አደይ ሀኪሟ አደይ ማን ናቸው የሚለውንም የግሎንም ተሞክሮ ሊጨምሩ ይችላሉ ምን አይነት ሰው ነበረች ለህሙማን ለተቸገሩ ለተጎዱ ረፍቷ በታሰበበት ስነ ስርዓት ላይ የተነገሩ በጣም በርካታ የሙያ አጋሮቿ የተናገሯቸውን ተከታትለናል እስኪ እርስዎን ያጋሩን ምን አይነት ባለሙያ ምን አይነት ሰው ነበረች እሺ እግዜር ይስጥልኝ አሉና መቼም እዚህ አይነት ሁኔታ ተገናኝተን ለመወያየት ይከብዳል በህይወት ሆና ብንዘክራት በጣም ደስ ባለኝ ነበር፣ ግን እግዚአብሔር ፍቃድ ሆኖ በዚህ ሁኔታም ይኸው እንግዲህ ህይወት ባለበት ስንዘክር እንኖራለን። እኔን ማውቃት ላለፉት ሀያ ሰባት ሀያ ስምንት አመት ኒውዮርክ ሲቲ ውስጥ ሁለታችንም ተማሪ በነበርንበት ጊዜ ጀምሮ ነው። ያላት ሰብዓዊነት ለሰው ልጆች ያላት ርህራሄ ከፍ ያለ ስለሆነ ነው ህክምና ትምህርት ቤት ውስጥ የገባችው። እንዳልከው ቅድምም በአሜሪካን የሀገር ስላለው አጭብ መጥቶ ብዙ ተነግሯል። ብዙ ተነግሯል። ብዙም ካላት የሰብአዊነትና ርራይ በዚህ በጥቂት ጽሩ ኢትዮጵያ ምን አድርጋለች ከሚለው ከዛ ለመነሳት ሞክራለሁ። ከሁለት ሺ ሰባት ዓመተ ምሕረትን ጀምሮ ኒውዮርክ ከተማ ያለን ኢትዮጵያ ሄደን እንዴት አድርገን ነው የኢትዮጵያን ህዝብ የጎዳውን ሰው የሚያስተዋስ ተነስቶ ምንድን ነው የሚለው ነገር ሁልጊዜም እንነጋገርበት ነበር። ቅድም ማህሌት እንዳለችው አንድ ነገር ካለች ያለኝ ታሳከዋለች። ከዛ ተነስተን ነው ወደ ኢትዮጵያ የመሄድ አላማ ያወጣ ነው። መጀመሪያ የነበርኩኝ ኢትዮጵያ ሄድኩት በድርጅት ውስጥ ኢትዮጵያ ነርዛ ሚያርታን የሀዝ ፕሮፌሽናል አሶሴሽን ኢናርታ የሚባል ነበር። በዛ ሜንበር በንሆ አንድ ሁለት ሄድኩኝ። በኋላ እዛ አዲስ አበባ ያሳለፍኩትን ነገር ለሷ ስነግራት በጣም ተመጸነች። እኔም በዛ ውስጥ ተሳተፋለሁ ብላ ከዛ ጊዜ ጀምሮ አደረገች። የእሷ ደግሞ በጽኑ ህሙማን ማዕከል እሱን ማቋቋምና በዛ ውስጥ የሚገኙ በሽተኛዎችን ማከር ነበር። በዛ ጊዜ አዲስ አበባ ውስጥ የጽኑ ህሙማን መታከሚያ ቦታ ብዙ ያላደገ፣ በቁጥርም በጣም አነስተኛ ነበር። ይሄንን ለማሳደግ ብዙ ተሯሩጣለች፣ ብዙ አድርጋለች፣ ብዙ ተሳትፋለች። በሜዲካል ሚሽን በምንሄድበትን ጊዜ ያለው ሁኔታ ላጫወታችሁ። ስንሄድ ለሁለት ሳምንት ነው የምንሄደው። የመጀመሪያውን ሳምንት ሰርጀሪ እናደርጋለን። የሚቀጥለውን ሳምንት ደግሞ ያው ፎሎአፕ ነው የምናደርገው ና በሽተኞቹን እናያለን። ብዙ ጊዜ ጠዋት ተነስተን ሁለ ሰዓት የምንሰራበት ጊዜ አለ። ድካም አለ። ብዙ ጊዜ ረሀብ አለ። እሱን ሁሉ ተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደ ግን የሚገርመኝ እኛ ተመልሰን ሆቴል መተን ራታችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታድራለች። ይሄ ሁልጊዜ ምን አእምሮ ውስጥ አለው፣ ያደረገችው ስራ ያደረገችው ተሳትፎ ቀን ሙሉ ሲያበቃ እንደገና ተጨማሪ ስራ ትሰራ ነበር። ይሄ የእውነትም ያላት ርህራሄና ሰብአዊነት ከሁሉም ሰው ላቅ ያለ ነው። እሷ ያውም በኢትዮጵያ ሁኔታ ሆስፒታሎቹ ብዙዎቹ አይመቹም። እሷ ግን ያንን ሁሉ ተወጥታ ብዙ አስተዋጽኦ አድርጋለች። በሽተኞቹም ካላቸው ከማከም ሌላ ብዙ ወጣት ዶክተሮችን ታስተምራለች፣ ትረዳለች፣ ታሳያቸዋለች። የእሷ አስተዋጽኦ ይሄ ነው ይሄ ነው ይሄ ነው ተብሎ ነው አያልክ ጥቁር አንበሳ ሆስፒታል፣ ጦር ኃይሎች ሆስፒታል፣ በጳውሎስ ሆስፒታል እንደገናም ደግሞ በባህር ዳር ሆስፒታል በነኝ ሁሉ ሆስፒታሎች ለጽኑ ሁሉ መመኖች ለማቋቋም ብዙ ከፍላለች ከዛም በላይ ወጣት ሐኪሞችን ከአሜሪካን ጀምሮ ሌክቸር በመስጠት ጆርናሊስት በመስጠት እዛው ተግባራዊ የሆነ ስራ በማሳየት የነበረውን የጥቅሙ ህመማኖች መካከል የተሻለ ደረጃ ላይ አድርሰዋለች። በአጭር ጊዜ ውስጥ እንደ በአንድ ወቅት በጣም ትዝ የሚለኝ ሕክምና እስከሆነ ድረስ አንዳንድ ጊዜ እየሰደበት ያልፋል እና አንድ በሽተኛ ክፍለ ሀገር ሚስቱን ይዞ መጥተው ሲያሳክም አልሆነም እና ሚስቱ ካልተቋቋመችም ይወጠዋል ነበር። መጀመሪያ ነጭ ሀደ ይህንን ሰምታ ካዘኑ በላይ ለዚህ ሰውዬ መኖሪያ ወደፊት መቋቋም የሚችልበትን ነገር አስባ ገንዘብ አዋተን መስጠት አለብን ብላ አሰባስባ አስተካክላ ለመስጠት ወደኋላ የምትል ሰው አልነበረችም። ብዙም ጊዜ አድርገዋል። ትራንስፖርት ለሌላቸው ሰዎች፣ ከክፍለ ሀገር ለሚመጡ ሰዎች በነፃ ማገልገላችን ብቻ ሳይበቃት እንደገና ከኪሷ ገንዘብ አውጥታ በሽተኞች ብዙ ጊዜ ታጋራ ነበረ። ይህንን ሳየው ምን አለ ትንሽ ክሊሁን ጋረዝ ነው እያስባለሁ። በኋላም ላይ እንደገና በአሜሪካ ነገር ውስጥ አደርግ የነበረውን አጫወታቸዋለሁ። መልካም፣ በአሜሪካ ይልቁንም ደግሞ በቅርብ ዓመታት ውስጥ ኮቪድን ተከትሎ የሰራቻቸው በታዋቂ መገናኛ ብዙሀንም የተዘገበባቸውን ጨምሮ እንደ ባለሙያ አንዳንዱን ያጋሩናል። መሐሌት ወደ አንችልም መለስ በሙያና በግል ሕይወቷ ቤተሰባዊ ሕይወቷንም ከአንድ ወደ አንዱ እየተሸጋገርን ነው የምናነሳው እና አደይ በጣም ትንንሽ በሚመስሉት ሳይቀር ቁም ነገረኝነቷን የሚያሳዩ ታሪኮች ሰምቻለሁ። ቤተሰብ ውስጥ ያለ ዘመድ ልጆች ሊሆኑ ይችላሉ ከወላጆቻቸው በላይ ከእሷ ጋር እንዴት እንደሚቀርቡ ሚስጥረኛ እንዴት እንደሚያደርጓት እንዴት አድርጋ ችግሮች ካሏቸው የሚያማክሯት፣ ሀሳብ ካላቸው በጣም የተለዩ ነገሮች ህይወታቸው ውስጥ እንደምትገባ ሲመክሩ ሰምቻለው። አንቺ እስከምትረጅ ድረስ እንዴት ነው ይህን ሁሉ ለማድረግ ጊዜ ሲያገኘችው፣ ፍቃድና ርኅራሄው አንድ ነገር ነው። እንዴት ተሳካላት? እንዴት ቻለች? ትያለሽ። እንግዲህ አንተ ከምታነሳቸው ልጆች በዋነኝነት የሚነሳው ያው የኔ ልጅ ነው እና አደይ ከኔ የበለጠ ልጅን ትቀርበዋለች ለማለት ሁሉ ደፍራሉ። አንዳንዴ በጣም በጣም ትግስት አላት። ቀኑ አሁንም ስናስበው ነበር እንዴት ነው የእሷ ጊዜ ሁሉ የእሷ ቀኖች እንደዚህ ሊረዝሙ የቻሉት ብዬ አሁን መለስ ብዬ ሳስበው የእውነት መልስ መስጠት አልችልም። ለምን የእሷ ስራ ከኔ በጣም የከበደ ስራ ነው። ቆማ ነው ብዙ ጊዜ ስራዋን የምትሰራው። ኮሚዩት ታደርጋለች፣ ቅርብ አይደለም መስሪያ ቤቷ። የኒውዮርክ ሲቲ ትራፊክ አለ፣ እሱን ሁሉ ችላ መታ። እንደገና ደግሞ የእኔንም የህቶችንም ልጆች መካሪ፣ ደጋፊ በቃ አንደኛ ቁጥር አክስት እሷ ናት። በጣም ታሞላቅጣቸዋለች። ይሰሟታል ጊዜዋን አንጠጭ ዛነው ከነሱ ጋር ጊዜም ተሳልፈው እና በጣም የኛ የእውነት የእህቶቿ ልጆቿ ሳይሆኑ የዘመድ አዝማድ ወጣት ልጆች ጋር ኮኔክት ማድረግ የምትችል የእውነት የምትገርም ሰው ነው የነበረች አድዬ። እና ስለ ሰው ያላትን ርህራሄ በተመለከተ አንድ ታሪክ ላጫወታችሁ። በኮቪድ ጊዜ ቀውጢ በነበረበት ጊዜ ያው እናታችንም እዚሁ አካባቢያችን ስለምትኖር እሷን ብዙ አታገኛትም ነበር። ያው እሷን ኤክስፖዝ ላለማድረግ ብላ እኔም ራሴ እየፈራው ነበር ማግኘትና መኪናዋን አቁማ ቤቷ እስክትሄድ ድረስ ራቅ እያኩኝ ነበር። አብሬያት የምሄደው እንደው አይኗን ለማየት ብዬ ነበር እንጂ ያኔ ማንም በማይታወቅበት ጊዜ ነው እና ደክሟን ከስራ መታ ኒውዮርክ ሲቲ እንግዲህ ጋራዥ በጣም ውድ ነው። ከፍላ ነው መኪናዋን የምታቆመው ግን ከስራ ወታ ያን ሁሉ ሰዓት ለታ መታ መኪናዋን መንገድ ላይ ለማቆም ትሽከረከራለች። ነው ለምንድን ነው እንደሱም ታደርጊው? ይ በየኳስ ስላት ይኖ ገራዥ የሚሰሩት ሰዎች መኪና የሚመክተው አንድ ነገር እንዲሆኑ ስለማልፈልግ ነው አለችኝ። እና በጣም በጣም ነው የተገረምኩት። ለምን በጣም ደስማት ነው የምትመጣው የሆነት ማቆሚያ የሌለው ደግሞ ለእኛም ብዙ እንዳንጨነቅ አታወራልንም። ቀለል አድርጋ ነው እንትን የምትለው። ግን የእውነት ያው የእህቴ እንገድል ነው ማውራው ቤስ ባያስች ነኝ ግን እኔ እንጃ እንዳደይ አይነት ሰው ብዙ ያለም አይመስለኝ። እውነት ለመናገር ና ይህንን ታሪክ መካፈል ፈልጌ ነው። ሰብሳቢ ናት። አሁን አርፋ በቃ እኔ እዚህ አይቻቸው ማላቃቸው ዘመዶቼ ዛሬ ሰላሳ አርባ አመት ያለባቸው ተሰብስበው መጡ። እና በዚህ ቀን ቴክስት አርጋኝ ነበር እዚህ ይደውላልኝ ነበር እንደዚህ ታምሜ እንደዚህ እያሉ ያወሩልኛል። እና የሆነ ጊዜውን ኬዝ አገኘችው የሚለው ጥያቄ እስካሁን ሚምራሴ ልፈታውም ስለ ጥያቄ መልስ የለኝ ለሱ ጥያቄ። በእርግጥ የሚመስጡ ታሪኮች ናቸው። ኒውዮርክ በኮቪድ ጊዜ የነበረችበትን ለሚያስታውስ እነኚህ ታሪኮች ቅርብ የሆነ ስሜት ማጫራቸው አይቀርም። ወደ ዶክተር አዳም ስንመለስ ከሙያ አንጻርም ያልተነገሩትንም ሌሎች ታሪኮች እናነሳሳለን። የማንና ዶክተር ሄራን ወደ እናንተ ልመለስ። የግል ተሞክሯችሁ በተወሰነ ቀንና ቦታ የምታስታውሱት ካለ ብዬ ነበረ። አንዳንድ ጊዜ የሙያና የግል ሕይወት የሚታሳሰርበትን ሁኔታ ይታያል እና ለሁማን ያላትን ለተቸገሩ ሰዎች በደፈናው ያላትን ቅርበት ያንጸባርቃሉ የምትሏቸው ለሕይወት ያላት አመለካከት የማናንት ላስቀድም የምታስታውሰው ስለ ህይወት ያላትን አመለካከት እንደው ያንጸባርቃል የምትለው፣ ከዚያም ውጭ ደግሞ በግል የምታስታውሰው ቀጥተኛ ገጠመኝ ካለ ጥያቄህን በተዘዋዋሪ ልመልስ ነው። ኬት አመጣችሁ ጊዜውን ሰዓቱን ላለችው እንድመላ ምታለኝ አይደል? ለራሷ አዝና፣ ለራሷ ችግር በዛብኝ፣ ለራሷ የሌላት እናት ስለ ራሷ ደግሞ ምንም አይነት ችግር አታወራም። እንደዚህ ስል ትደብቃለች ታፍናለች ለማለት ለዛ ጊዜ ስለማትሰጥ አእምሮዋ፣ ሰውነቷ ለሌላ ሌላ ነገር ማለት አሁን ለበጎ ነገር ነጻነት የሰጠ ይመስለኛል። ለምን አለበለዛ የሚቻል ነገር አይደለም። አሁን በኮቪድ ጊዜ እንደዛ ስለ ራሷ ስራ መብዛት፣ ስለ ራሷ ጭንቀት ቦታ ስለማትሰጠው ለሌላ ክፍተት ተገኘ ማለት ነው። አሁንም በተዘዋዋሪ ነው ጥያቄን የምመልሰው። ስለ እሷ ማወቅ ከፈለግን ጓደኞቿን ማየት ነው። በኮቪድ ጊዜ በጣም ብዙ ትሰራለች። ጓደኞቿ ሶስት ጓደኞች አይዳ የምትባል፣ ማህሌት የምትባል፣ ሊያ የምትባል አሉ። ከስራ ስትመለስ ግሮሰሪ ሄደው ምግብ ሰርተው የሚያስፈልጋትን ነገር ሸምተው በሯ ላይ ያስቀምጡላታል። እንዲህ አይነት ጓደኝነት ዝም ብሎ አይመጣም። እንዲህ አይነት ጓደኝነት የተዘራው ቡቃያ ስለበቀለ ነው። አሁንም ስታርፍ እነዚህ ጓደኞቿ የነበረውን ሀዘን ዝግጅት፣ ቤተሰብ እንዳይሰማው፣ ቤተሰብ እንዳስቀጥ አድርገው ይሄ ለእኔ የሚያሳየኝ የአደይን ማንነት ነው። እንዲህ አይነት ነገር ዝም ብሎ ኬትም አይመጣም። እንዲህ አይነት ነገር ለብዙ አመት የተዘራ ትምህርት ነው። የማንን ወደ ሄራን ከመሄድ በፊት አንተው ጋር ልቆይና አንድ ጥያቄ ላስከትል የሀዘኑን ያህል ትኩስ ሀዘን ነው ቀደም ብዬ በመግቢያው እንዳልኩት አድማጮች እንዲያስቡት የሀዘኑን ያህል ገና አሁንም በሀዘን ስሜት የምትኖሩትን ያህል ስለ ህይወቱም ነው እና የምናወራው እሷን ደግሞ እንደገለጻችሁት ቀልድን ጨዋታን የምትወድም እንደመሆኗ ዘና ባለመንፈስ የሚታሰቡ ገጠመኞችን ለማምጣት ነው ምናልባት የሙያ መጀመሪያ ላይ ስራ ሲጀመር የሚገጥሙ የተለየ ሁኔታዎች ሊሆኑ ይችላሉ ያጋራቻችሁ የምታውቁት ሊነገር የሚችል ነገር ካለ ሊነገር የሚችል ነገር ከሌለ ወደ ዶክተር ሄራን እናልፋለን። የሚነገር ነገር አለ፣ ግን በሬዲዮ የሚነገር አለ አደለም? ይገልጸዋል እ ዶክተር ሄራን ወደ አንቺ የተመለስኩ ነው። አንቺም በግልሽ የምታስታውሻቸው በዚህ ቀን በዚህ ቦታ የሚባሉ ምናልባት ደግሞ የራስሽም ካልሆነ ከሌላ ሰው ጋር የተገናኘ ስለ አደይ ጠባይና ማንነት የሚያሳይ የሚመስልሽ ገጠመኝ ካለ ስለሚባሉት ነገሮች ማለትም የማነውም ስላሉት እያሰብኩ ነው። በጓደኞቿ ያንን እንደ አዴን ማንን በደንብ በግልጽ አይተነዋል። ምንም እሷ እንዳለች እሷ የምትከበርበት ሁኔታ እንዲሆን አድርገው በጣም በፍቅር በጣም በፍቅር ምንም የግለሰባዊነት የሌለበት አይነት ስራ ሲሰሩ አየን እና እኔ ለራሴ በጣም ገረመኝ። ይህን ሁሉ ሁሉንም አይነት መሆን አንድ ሰው ጋር ለረዥም ጊዜ ሰስቴን ማድረግ በጣም አስቸጋሪ ነው። የልጅነት ጓደኛ ልጅነት ሊቀር ይችላል። ፕሮፌሽናል ጓደኛ ሌላ ካምፕ ውስጥ ሊቀመጥ ይችላል። እንደዚህ እንደዚህ እያለ ይህንን ሁሉ ነገር አስተሳስሮ ቀጣይነት ባለው መንገድ ማድረግ በጣም ብዙ መሆን ነው አለም ላይ መሆንን ይጠይቃል። በቃ ያንን ኮሚዩኒቲዎችን ቢልድ ማድረግ መሆንን ይጠይቃል እና ብዙ ሰው በአንድ ህይወት ውስጥ ያንን በጸጋ ካልተባረኩት በስተቀር ማረጉ ላይ ወይም ሰንፋለን ወይ አቅም ያንሰናል እና የሚገርም ነገር ነው። በአንድ ሰው ህይወት ይሄ ሁሉ ነገር ሳይቋረጥ በተከታታይ መሄድ መቻሉ የሚገርም ነገር ነው። ስላድዬ ምናልባት ስለ ስነ ጥበብ ያላትን ፍቅር እኔ የማስታወሳቸው ገጠመኞች በብሮድዌይ ቲያትር የፌላ ኩቲ የናይጄሪያ የታወቀ ዘፋኝ፣ ሶሻል አክቲቪስት የነበረ የእሱ ቲያትር ብሮድዌይ ላይ መጥቶ እዛ አካባቢ የነበረን ደስታ እኔ ቦስተን ነበር የምኖረው ኦቶብስ ሄጄ በብዙ ዝግጅት አየነው። አንዴ እንደገና ደግሞ ከአሻባተ መኩሪያ ዲሲ መጥቶ እንደገና እሱን ቲያትር ለማየት ደግሞ በአውቶቡስ ተሳፍረን ከዲሲ ኒውዮርክ። ከዛ ደግሞ የቲያትሩን ሙዚቃዎች በሙሉ ኦሪጂናል የፊልም ሙዚቃዎች ቀርታ በሁለት ሲዲ ስቶታ ሰጠችኝ። እንዲህ ተከታታይ የሆነ አድዬ ፍቅሯን የምታሳይበት ኤክሳይትመንቷን፣ ጆይ፣ በቃ ስለ ህይወት ያላት ደስታ በብዙ መልኩ ለሰው የምታካፍለው አብራ የምታደርገው በኋላም ደግሞ ራሷ የምትፈጥሯቸው ቀልዶች አሉ ሁል ጊዜ ምናልባት ደግሞ ከዚህም ጋር የዥልል የምችለው ነገር የጋሽ ጸጋዬ መጽሐፍቶች ህትመቶች ላይ አብረን ከቤተሰብም ጋር በሰራንበት አመታት ረዥም አመታት አድዬ ሁልጊዜ ጊዜ አለች፣ በቦታው አለች። የሚደረገውን ነገር ቶሎ ያለ ምንም ማመንታት የምታደረግ ሰው ናት። ምንም አይነት ድጋፍ ድምጿ ሳይሰማ ለዛን አይነት ድጋፍም አብራ የቆመች መሆኗን ሁልጊዜ ያለችበት ነው እና ስነ ጥበብ ትልቅ ቦታ አለው ህይወቷ ውስጥ። ለሙዚቃ፣ ለቲያትር ያላት ፍቅር እንደማለትም ህይወት ውስጥ በደንብ በቃ በሚያስታውቅ መልኩ ፍቅር እንዳላት ለሙዚቃ፣ ለቲያትር የምናየው ነገር ነው። መልካም። ዶክተር አዳም ወደ እርሶ ልመጣ ነው። ቀደም ብለን እንዳነሳ ነው የሙያ ህይወቷ የህይወቷ ትልቁ አካል መሆን ብቻ ሳይሆን በተግባር የተመዘነ የታየ የሙያ አጋሮቿም አገልግሎቱን የሚያገኙም በኩል የመሰከሩትና የሰማነው ታሪክ ነው። ቀደም ብለው ጠቀስ ወዳደረጉት የእርሶም የቀደመ ከተማዋ እንደሆነ ተረድቻለሁ። ኒውዮርክ በኮቪድ ወራት ምን ትመስል እንደነበረ ዓለም ያስታውስ ይሆናልና በዚያ እጅግ ፈተና በበዛበት የማይታወቅ ሁኔታ ውስጥ የጽኑ ህሙማን ሐኪም እንደመሆኗ ከህሙማኑ ጋር የነበራት የቀረበ ግንኙነት የበዛ በሚባል ደረጃ ራሷንም ለአደጋ ሊያጋልጥ በሚችል ደረጃ እንደነበር የሙያ አጋሮቿ ሲናገሩ ሰምቻለው። በጊዜው ሕክምና ባለሙያዎች ያላችሁበት ሁኔታ ብዙ ጊዜ ይዘገባል። ሙሉ ነገራችን ኮቪድ ነበርና ጊዜው በታዋቂ ህትመቶች ላይ ስራዋ እስኪጠቀስ እስኪወጣ ድረስ ሄደዋል። ኒውዮርክ ታይምስ ላይ፣ ዎል ስትሪት ጆርናል ላይ፣ ሲቤስት የቴሌቪዥን ጣቢያ ላይ፣ ስክስቲ ሚኒትስ ላይ መቅረብ ድረስ የደረሰ ነው። በዚህ ደረጃ ለሌሎች ችግር መገኘትን የመፈለግ ዝንባሬዋን በተመለከተ በተለይ በኮቪድ ጊዜ በዚህ አስቸጋሪ ጊዜ ውስጥ የታየውን አስመልክቶ እንደ ባለሙያ ምን ይነግሩናል? ጥሩ፣ እንደምታውቀው ለሰው ልጆች ከፍተኛ ርህራሄ ያላስተውነች፣ ግን እስቲ ለማወቅ ሰው ስራዋ ወይ ትምህርቷ ምንድን ነው? ምን አይነት ነገር አጠናቃለች በዚህ ጫጭር እድሜ ውስጥ ለሚለው ከዚያ ጀምር። በመጀመሪያ ትምህርቷን በኩዊንስ ኮሌጅ ኒውዮርክ ከጨረሰች በኋላ በከነቲከት ዩኒቨርሲቲ ነው የህክምና ሳይንስ ተምራ በውስጥ ደዌ እና በሳባ ህክምና ነው የሆነው የጨረሰችው። ከዛም ሬዚደንሲዋንና ኢንተርንሺፑን ኒውዮርክ ከሚገኘው ቤተ እስራኤል ማሰልጠኛ ትምህርት ቤት ነው የጨረሰችው። ከዛ ቀጥሎ ነው ወደ ስራ አለም የገባችው። መጀመሪያም ስትጨርስ ከብሮንክስ ባለው የቅዱስ ባርናባስ ሴንት ባርናባስ ሆስፒታል ውስጥ በዛው ስራዋ የጽኑ ህሙማን ማቆያ መስራት ጀምሪያ። ከዛም ደግሞ ከአምስት አመት በኋላ ይመስለኛል ወደ ሎንግ አይላንድ ጆሽ የህክምና ማዕከል ኖርዝ ሾር ዩኒቨርሲቲ ሆስፒታል የሚባል ነው እሱም ሳንባ ህክምና እና የእንቅልፍ ህክምና በሚባለው ሁና ተቀጥራ ነው መስራት የጀመረችው። በዛም ሆስፒታል ውስጥ ብዙ ብዙ አበርክቶ ታደርጋለች። ከሁሉም በላይ ደግሞ በማስተማር ከዛው ካለው ከአሜሪካን ስኩል ሆፍስትራ ኖርት ዌስት ከሚገኘው ዛካሪ ህክምና ትምህርት ኮሌጅ በረዳት ፕሮፌሰርነት ለብዙ አመታት አገልግላለች። ከዛም በመቀጠል የሎንግ አይላንድ ጅዎሽ ህክምና ማዕከል የጽኑ ህሙማን ክፍል ዳይሬክተር ከሆነች ከአንድ አመት በኋላ ነው ሁላችሁም የምታውቁት ኮቪድ አሜሪካን የወረረው በተለይም በኒውዮርክ ከተማ ከማንኛውም ከተማ የበለጠ አልክቶ የነበረው። አጋጣሚ ሆኖ እሷ ያለችበት ሆስፒታል ደግሞ ከሁሉም በላይ ከፍተኛ ጥቃት የደረሰበት እና የኮቪድ ወረርሽኝ ዋና መናኸሪያ ሆኖ ነበረ። እዚህ ጊዜ ነው እሷ እንግዲህ የጽኑ ህሙማን ማዕከል ዳይሬክተር ሆና ከአዲስ ስራ እንደጀመረች ኮቪድን የተጋፈጠችው። መቼም ክፉ ነገር ሲመጣ የሰው ልጅ እውነተኛ ባህሪ ይወጣልና የእሷም ጠንካራ ስራዋ፣ የትምህርት ችሎታዋ እውቀቷ፣ ለሰዎች ያለት አክብሮት፣ ከሌሎች ሰዎች ጋር የመስራት ሰርታ የማሰራት ችሎቷ ተመስክሮላታል። ብዙ ህዝብ ባለቀበት ጊዜ ሰለቸኝ እንደከመኝ ሳትል እንደውም አንዳንድ ጊዜ እንደዋወል ነበር። ስለ ራሷም አታስብም ነበር። ምን ያህል ሰው ይተርፋል ከሁሉም በሽታውን ብቻ ወደ ቤት ላለማምጣት፣ እናቷ ስላሉ ወደ እናቷ ላለማምጣት፣ ወደ ልጆች ላለማምጣት ካለማምጣት ያ ነበር እንጂ ፍራቸዋ ለራሷ እኔ ታመማለሁ፣ እንደዚህ ሆናለሁ የሚል ነገርም ፍርሀቱም ስሜቱም አልነበረባትም መቼ ነው ኮቪድ ኒውዮርክ ሲቲ የሚወጣው መቼ ነው በሽታውን የምናሸንፈው ይሄ ብቻ ነበር አላማ ብዙ ታግላለች በዚህም የተነሳ በተለያዩ የሜዲካል ግሩፖች ሪኮግኒሽን አግኝታለች ተጽፎላታል ተዘክሮላታል ቅድም ማህሉላ እንዳልከው በዛን ጊዜ በዋልስትሪት ጆርናል በሲክስቲ ሚኒት በሲቢኤስ በተለያዩ የቴሌቪዥን እንትኖች ገድሮቿን በመዘከር እውቅና ሰጧታል። እንደገናም አደይ በሳንባ ሕክምና በነሳደን መድኃኒት ባሳየችው ብቃት መካፈለችው እውቀቷ የአሜሪካ የሳንባ ሐኪሞች ኮሌጅ ብዙ ጊዜ አወድሷታ ተጽፎላታል። ከሁሉም በላይ ደግሞ ለእስቴምስ መስራዋ ስለሆነ የምናወራው አልትራሶኖግራፊ የተባለውን የሳንባ ደዌ ሙማን መመርመሪያ መሳሪያ በተለየ ችሎቻ በመጠቀም በመቻለዋ ያካበተችውን ልምድም ብዙ ጊዜ ተጋብዛ ያላትን እውቀት አጋርታለች ለሙያ ጓደኞቿ። ከዚህም ባለፈ ለምርምርና ለፖሊሲ አርቃቂዎች እውቀቷን አበርክታለች። በኮቪድ ጊዜ ስራዎችን አሜሪካን ጆርናል ኦፍ ፖለቲካል ኬር ሜዲሲን ላይ ተጽፎላታል። መጽሄቱም በስሟታ ትሟል። ብዙ ሪኮግኒሽን አግኝታለች። መልካም በዚሁ ወደ ማጠቃለያው እንሂድ። እንግዲህ የአንድ ሰው እድሜ ዘመን ነው የምናነሳው እና ይልቁንም ደግሞ በተለየ ሁኔታ የሚታወስ ታሪክ ያለው፣ በአጭር ጊዜ ውስጥ ብዙ መስራት የቻለ ለብዙዎችም መኖር የቻለ ሰው ታሪክ ሲወሳ በአመዛኙ ትኩረት የሚስቡት ከበድ ከበድ ያሉት ጉዳዮች ናቸው እና እስኪ ደግሞ ምልአት ይኖረው ዘንድ ሌላውንም የህይወት ገጽታ ለመቃኘት እንሞክር። እስካሁን ካነሳችኋቸው ወጣ ባለመልኩ እንደ ሰው ደግሞ ድክመትም ይኖረናልና አዴ እንዲህ አይነት ድክመት ነበራት የምትሉት ነገር ካለ እንደ ጓደኛ፣ እንደ ወዳጅ፣ በቅርብ እንደሚያውቃት ሰው ስለ እሷ ማሰብ አድርጋችሁ የምታዩትን እሷ የምትወደውንም ነገር ልታክሉ ትችላላችሁ። በዶክተር አደይ ጸጋዬ ገብረ መድን ህይወትና ስራ ዙሪያ ከህቷ መሃሌት ጸጋዬ ገብረመድን መድን ከሶስቱ ወዳጆቿ ዶክተር አዳም ዋቅሶር የማነ ደምሴና ዶክተር ሄራን ሰረቀ ብርሃን ጋር የጀመርነውን ዘለግ ያለ ወግ በውይይታችን መቋጫ ለሰነዘርኩላቸው ጥያቄ የሰጡትን ምላሽ ጨምሮ ሙሉን በድረገጻችንና በማኅበሬ ገጾቻችን ላይ እናኖራለን አድማጮች አሁን ወደ አዲስ አበባ እናቅናና ንጉሴ አክሊሉ እያገባድድ ነው ስላለ ነው 2015 ዓ ም እንዲሁም በቀናት ውስጥ ስለምንቀበለው 2016 ወደ አሰናዳው ቅንብር እንሻገር። ዘንድሮ ዘንድሮ ዘንድሮ ይለናል። አሉላና ቆንጂት በዚህ በዓመቱ መጨረሻ ዝግጅት ልክ እንደ ጥሌ እኔንም ዘንድሮ ዘንድሮ ዘንድሮ ዘንድሮ ሳሰኘኝ አልቀረም። የፕሮግራማችን አድማጮችና እናንተስ ምን አላችሁ? መቼም እንግዲህ በዚህ በአጭር ጊዜ ውስጥ በዓመት ውስጥ የተከናወኑትን ዋና ዋና ጉዳዮች እንኳ ዘርዝሮ መጨረስ አይቻልም። እንደው ጥቂት ብዬ አሮጌውን ዓመት ጨርሰን ወደ አዲሱ 2016 እንሸጋገር ብዬ ነው። ዓመቱ መጀመሪያ ላይ በመንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተደረገው የሰላም ስምምነትና አሁናዊ አንድምታው የዶክተር ደብረ ደብረጽዮን መነሳት የአቶ ጌታቸው መሾም የዶክተር ይልቃል መነሳትና የአቶ አረጋ መተካት፣ የወይዘሪት ብርቱካን ስራ መልቀቅ፣ የዘንድሮው ዝናብ እንደው ስድስት ወር ሙሉ ራሱ እስከዛሬ ድረስ እየዘነበ መሆኑ በተለይም ደግሞ ድርቅ ተከስቶ ስለነበረ ይኸው ዝናብ ቦረናና ሱማሌ ክልልን ታድጎ በሚሊዮን የሚቆጠሩ ከብቶች ነፍስ መዝራታቸው በአመቱ ውስጥ ከሚጠቀሱ ዋና ዋና ጉዳዮች መካከል ናቸው። ቀደም ብዬ እንዳልኳችሁ ዝናሙ ሚሊዮን ከብቶችን ከእልቂት መታደጉ የሚሊዮኖችን ነፍስ መዝራቱ የሚሊዮኖችን መፈናቀል እንደዚሁም ደግሞ የተባበሩት መንግስታት ድርጅትን አሁናዊ ስጋት፣ የችግሩን በስፋት መቀጠል፣ የህዝብ አቤቱታና እሮሮ ዘንድሮ ዘንድሮ የሚያሰኝናል። በሌላ በኩል ደግሞ የዓለም ባንክ ፕሬዚደንት የኢትዮጵያ ጉብኝትና ኢኮኖሚውን ማድነቃቸው በራሱ ሊጠቀስ የሚገባው ነው። የዋጋ ግሽበት ወደ አንድ አሃዝ ዝቅ እንደሚል ብሔራዊ ባንክ ማስታወቁ የብሔራዊ ባንክ ተስፋ እንዳለ ሆኖ የኑሮ ውድነቱ፣ የዋጋ ግሽበቱ፣ የሌማት ትሩፋቱ፣ የማዕድ ማጋራቱ፣ ኩታገጠም እርሻው፣ የስንዴ ወደ ውጪ መላክ፣ የሩዝ ምርት መትረፍረፍ፣ የመንግስትና የኦነግ ሸኔ ድርድር፣ በታንዛኒያ የመከላከያና የፋኖ ውጊያ፣ ችግኞች በአንድ ቀን ተተክለው ዓለም አቀፍ ሪከርድ የመሰበሩ ዜና፣ የአባይ ግድብ አራተኛ የውሃ ሙሌት በሌላ በኩል ደግሞ የቤተ እምነቶች ፈተና፣ አሁንም ጋብ ያላለው ሙስና ስር የሰደደው ማለት ነው። ቻይናን፣ ራሽያን፣ ብራዚልን፣ ህንድን፣ ኢትዮጵያና ግብፅን ያጠቃለለው የብሪክሱ የስምምነት ዜና የመንግስት ተስፋና የምጣኔ ሀብት ባለሙያዎች ሙያዊ ምዘና የሰሞኑ የቡዳፔስቱ ዓለም አቀፍ የአትሌቲክስ ሻምፒዮና ወርቁ ብሩ ናሱ። አዎ፣ ዘንድሮ አድማጮቼ፣ እናንተም እንግዲህ በዓመቱ ውስጥ ያያችሁትን የሰማችሁትን ጨማምራችሁ ዓመቱ እንዴት እንዳለፈ ከራሳችሁና ከወዳጆቻችሁ ጋር ተነጋገሩበት። በእኔ በኩል አበቃሁ። ለአዲሱ 2016 ዓመተ ምህረት በሰላም ያድርሰን። መልካም በዓል። ዘንድሮ፣ ዘንድሮ፣ ዘንድሮ፣ ንጉሴ አክሊሉ ከጥላሁን ገሰሰ የዘመን ማያ ዜማ ጋር ያቀናበረውንና እያገባደድ ነው ያለውን 2015ን መልከት ያደረገበትን ዝግጅት ነበር የተከታተልንለት። ንጉሴን ለዝግጅቱ እናመሰግናለን። አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመልሳችሁና አምሳኛ ዓመቱ እየተከበረ ስለሚገኝ አንድ አሜሪካዊ የሙዚቃ ስልት ታሪክ እናካፍላችሁ ከዚያ በፊት ግን ተጫዋቾች እዚህ ግድም አንድ የአሜሪካ ዜና እናካፍላችሁ ብለንም የለ። ሂፕ ሆፕ በመባል የሚታወቀው የሙዚቃ ዘርፍ ወደ ሙዚቃ መድረክ ብቅ ያለበት ሀምሳኛ ዓመት መታሰቢያ እንደ አውሮፓውያኑ የዘመን አቆጣጠር ባሳለፍ ነው የነሐሴ ወር በመላዋ ዩናይትድ ስቴትስ በተለያዩ ዝግጅቶች ተከብረዋል። የአሜሪካ ድምጿ ጁኒያ ዱሎት የሂፕሃፕ ሙዚቃ ሀምሳኛ ዓመትን ምክንያት በማድረግ ካሊፎርኒያ፣ ሎስ አንጀለስ ከተማ የተዘጋጀ የዘርፉ እውቅ ሰዎች ፎቶዎች ኤግዚቢሽን ላይ ስራዎቻቸው ለእይታ ከቀረቡላቸው መካከል አንዱ ቲሞቲ ዋይት ሂፕሃፕ በጥበብ ዓለም ያለውን ቦታ እንዲህ ሲል እንዳስቀመጠ ዘግባለች። Of, of a culture that um, um, has become something else. You know, it's become sort of part of musical consciousness. It's become something that. Bab um, dimzalo <inaudible> and din tulit and din bahal arid baal minged yemiokele. The music azarfu bazuret chniyall hulu mi migwa babad. The music aqo angwa le morim bagtal. Rasun chilo yerasun manenat yizom wotwal. ሐምሳ ዓመታት ያስቆጠረ ጠንካራ ታሪክ አስመዝግቧል። ሂፖፕ ብቻ እያደመጡ ያደጉ የሐምሳ ዓመት ሰዎች አሉ ማለት ነው። ቲሞቲ ዋይት ታዋቂውን የራፕ ሙዚቃ ኮከብ ጄዚን ዝነኛ ከመሆኑ በፊት ወጣት ሙዚቀኛ ሳለ ያነሳው ፎቶ ነው ለእይታ የቀረበለት። ሂፖፕ ባለፉት ሐምሳ ዓመታት እንደ ሙዚቃ ዘርፍ ያለው ስፍራ እንዲሁም ለጥበብ ያበረከተው አስተዋጽኦ በዚህ በያዝነው የአውሮፓውያኑ 2023 ዓ ም በተከታታይ ይዘከራል። ሂፕሃፕ ሙዚቃ የተፈጠረው እንደ አውሮፓውያን አቆጣጠር በ1973 ኒውዮርክ ከተማ ብሮንክስ ቀበሌ ውስጥ በአንድ የሙዚቃ ድግስ ላይ እንደሆነ የሙዚቃ ታሪክ አዋቂዎች ይናገራሉ። ይህን ያህል ካልን ከሂፕሃፕ ሙዚቃ ዘርፍ ውስጥ ለመጀመሪያ ጊዜ በአንድ መቶ ምርጥ ሙዚቃዎች ሰንጠረዥ ውስጥ ለመግባት የበቃው እንደ አውሮፓውያን ዘመን አቆጣጠር በ1979 ኒውጀርሲ ኢንግልውድ ከተማ የተቋቋመው ሹገር ሂል ጋንግ የተባለው የሙዚቃ ቡድን ያቀነቀነ ራፐርስ ዴላይት የተሰኘ ዜማ እንጋብዛችሁ። I go by the code of the doctor of the mix. these reasons I'll tell you why. አሁን ወደ መጽሔት ቅምሻ ቅንብሮች ነው የምናልፈው። በአፍሪካ አንድነት ድርጅት መጠንሰስና የኢትዮጵያን የውጭ ፖሊሲ ካቀኑ ጥቂቶች ውስጥ አንዱ ከሆኑት ከእውቁ የአፍሪካ ዲፕሎማት ከተማ ይፍሩ ሕይወትና ስራዎች ጋር ከሚያስተዋውቀን ከልጆቻቸው አንዱ በሆነው በአቶ መኮንን ከተማ በተደረሰ ግለ ታሪክ ዙሪያ የተሰናዳ ቅንብር በመጪው የራዲዮ መጽሔት በአዲስ አመት መጀመሪያ ማለት ነው ይጠብቃችኋል። ለአሁኑ ታዲያ በቃላችን መሰረት ቅምሻውን እናሰማችሁ። አንደኛው ያው እሱ እስር ቤት ሆኖ ማስታወሻ የጻፈው ነበርና፣ አንድ ቀን ምንም ሀብትን ምንም ባልተወላቸው በጥሩ ስሜ ይኮራሉ ነበር። ይሄ እንደው እናመሰግናለን ለማለት ቢኖርም በህይወት እንዳይኖር እንደ እሱን ለማሳየት ነው። ሁለተኛ ያው እንደምታውቀው እዚህ መጽሐፍ ላይ እንግዲህ ብዙ ነገር አለ። የሰራው ለእኛ አይደለም የሰራው ለቤተሰቡ፣ ለሀገሩ ኢትዮጵያ እና ለአህጉሩ አፍሪካ ስለሰራ ይሄ እኔ ታሪክ አይደለም ይህን ማካፈል አለብኝ ማለት ነው። ሶስተኛ ደግሞ ምሳሌ ይሆናል በማለት ነው ያነሳሳኝ። ለወጣቶች፣ ለኢትዮጵያ ወጣቶች፣ ለአፍሪካ ወጣቶች አንድ ልጅ ከጋራ ሙለታ ተነስቶ ይህን ሁሉ ማበርከት ከቻለ በዛሬ ጊዜ ብዙ ነገር መስራት ይቻላል የሚል ነው። ሌላው ደግሞ ይሄ የአፍሪካ ማንነት ያንን እነዚህ ወጣቶችን በጣም ያስተበራሉ እያስባለ ለዛ ነው ያነሳሳኝ። መኮንን በዚህ ስራ ላይ ምን ያህል እንደለፋ ረጅም ጊዜ በአንድ አካባቢ አብረን በመቆየታችን የማስታውሰው ነገር ነው። በዌብሳይት የተጀመረ በድረገጽ የተጀመረ ነገር ነው፣ ከረጅም ልፋት በኋላ እዚህ እንደደረሰ አስታውሳለሁ። እና በእለቱ በጣም በርካታ የሆኑ ታዳሚዎች በዝግጅቱ ላይ ተገኝተዋል። ለማሳየት የፈለግነው መኮንን ይህንን ለመጽሐፍ ያነሳሳውን ምክንያት እና በጥያቄና መልሶች አድርገን ዳ የዳሰስ ናቸው ነገሮች ናቸው ከአንተ ጋር መሆን በውይይቱ ላይ እናነሳቸዋለን። ምናልባት የዩናይት ስቴትሷ የአሌክዛንድሪያ ከተማ መሰንበቻውን ከዚህ ዓለም በሞት የተለየውን አንጋፋስ አሊ ሚካኤል ገብርኤል ቴድሮስን ህይወትና ጽራም እንዘከራለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳ ነውን ግን በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 202 2 0 5 9 9 4 2 የውስጥ መስመር አስራ አራት ነው። አሁን ጻፉ፣ ደውሉ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየእለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየንን በዚሁ ተሰናብ